የአልማዝ ሀብቷን ለመቀራመት አንገት የሚቀላ እጅግር የሚቀነጠስበት ለአካለ መጠን ያልደረሱ ልጆች የተዋጉበትን ዘግናኝ ጦርነት ከተሰናበተች ብዙ አልቆየችም። ምዕራባውያን የፊልም ኩባንያዎች የደም አልማዝ እያሉም ጠቀም ያለ ገቢ የዛቁበት ጦርነት ታሪክ ተተርኮ ሳያበቃም ሌላ መቅሰፍት ተጋረጠባት፣ ኢቦላ። ከገዳው በሽታ ከተገላገለች ዓመት ከመንፈቅም አልሞላትም። ትናንት ሌላ አደጋ ጎርፍ፣ ርዕደ ምድር፣ ሞት፣ ጥፋትና ስደት። ሴራሊዮን ወገኖቼ ሆይ ይህ ከፍተኛ አደጋ እንድንተባበርና እንድንረዳዳ እንደገና እየተፈታተነን ነው። የሀገሪቱ ፕሬዚደንት ኤርነስት ባይ ኮሮማ ጎርፍ፣ የመሬት መንሸራተትና ርዕደ ምድር ለምዕራብ አፍሪቃዊቱ ሀገር አዲስ አይደለም ይላል ሴራ ሊዮናዊው የእንግሊዝኛ ክፍል ባልደረባችን አቡበከር ጃሉ። የአሁኑ ግን የከፋ ነው። በየዓመቱ ቢያንስ ሁለት ጊዜ ይዘንባል፣ የመሬትና የጭቃ መደርመስ ይደርሳልም። ይህን ያክል አደጋ ሲያደርስ ግን የአሁኑ የመጀመሪያው ነው። አደጋው የደረሰው ብዙ ሕዝብ በሚኖርበት የፍሪታውን ክፍል አይደለም፣ ከተማው አጠገብ በሚገኝ ከፍታ ስፍራ ከእቅድ ውጪ በተመሰረተ መንደር ላይ ነው የደረሰው። ፍሪታውን እንደ አብዛኛው የአፍሪቃ ከተሞች ተገቢ የውሃና የቆ ቆሻሻ ማፍሰሻ ቱቦ የላትም። በአንድ በኩል ውቅያኖስ፣ በሌላ በኩል የኮረብታ ሰንሰለቶች ያዋስኗታል። የህዝቧ አሰፋፈርም እንደ ነገሩ ነው። ይህ ሁሉም ዝናብ በጣለ ቁጥር ነዋሪዎቿን በስጋት እንዲዋጡ ያደርጋል። የዘንድሮ አደጋ ለመክፋቱ ግን አቡበከር እንደሚለው ተጨማሪ ምክንያቶች አሉ። ሰዎች ማንንም ሳያስፈቅዱ በአካባቢው ይሰፍሩና ድንጋይ ማውጣት አሳ ማጥመድና መሸጥ ይጀምራሉ። ዛፉንም ይቆርጣሉ። ትልልቅ ድንጋይ እያወጡ የሚፈልጡና የሚሸጡ ኩባንያዎችም አሉ። ፍሪታውን ውስጥ ብዙ ግንባታ አለ። አብዛኛው ድንጋይ የሚወጣው ከዚህ አካባቢ ነው። ዛፉ በመቆረጡና ድንጋዩ በመውጣቱ አፈሩን የሚይዘው የለም። ዝናብ ሲጥል በቀላሉ ይደረመሳል። የሲራሊዮን መንግስት አደጋው መድረሱን ለህዝብ ያስታወቀው በአጭር ጊዜ ውስጥ ነው። ለጉዳተኞች ድጋፍና እርዳታ እንዲደረግም ጥሪ ያስተላለፈው ትናንትናውኑ ነበረ። ጋዜጠኛው በመንግስት እርምጃ በጣም ረክቻለሁ ይላል። ከመንግስት እስካሁን ባየሁት እርምጃ በጣም ተደስቻለሁ። እንዲህ አይነት ነገር ሲደረግ የመጀመሪያው ነው። አደጋውን ለዓለም ያሳወቀው መንግስት ራሱ ነው። የምክትል ፕሬዚዳንቱ ቢሮ በጠራው ጋዜጣዊ ጉባኤ ነው ለዓለም ያሳወቀው። ለወትሮው እንዲህ አይነት ነገር ሲያጋጥም ባለስልጣናት ደንታ የላቸውም። በአደጋው የተጎዱትን ለመርዳት ውጭ የሚኖሩ የሴራሊዮን ዜጎችም ገንዘብ እያዋጡ የተለያዩ ቁሳቁሶችን እያሰባሰቡ ነው። እስከ አመሻሹ ድረስ በደረሰን ዘገባ መሰረት ጎርፍና ጭቃ የገድላቸው ከ350 የሚበልጡ ሰዎች አስከሬን ተገኝቷል። በአደጋው የሞተና የተጎዳውን ሰው ትክክለኛ ቁጥር ማወቅ ግን ጋዜጠኛ አቡበከር እንዳለው በአጭር ጊዜ ውስጥ አይቻልም።